Agarinya Report. መጪውን ሀገር አቀፍ ምርጫ ለማሳለጥ የሚረዳ ተቋሙ የሚመራበት አዋጅ ለማሻሻል መዘጋጀቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቅም። ብሔራዊ ምርጫ ቦርድ ሰባተኛው ዙር ሀገራዊ ምርጫን ለማካሄድ ከአንድ ዓመት ያላነሰ ጊዜ የቀረ መሆኑን በመጥቀስ ምርጫውን ለማሳለጥ ተቋሙ የሚመራበትን አዋጅ ላሻሽል ነው ብሏል። የብሔራዊ ምርጫ ቦርድ የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጁ ማሻሻያ ማድረግ ማሰቡን የገለጸ ሲሆን ሻሽለው አዋጁን አፈጻጸምና አተጋባበር ላይ የታዩ ክፍተቶችን እንደዚሁም ዓለም አቀፍ ተሞክሮችን ከግምት በማስገባትና በተሰጠው ኃላፊነት መሆኑን ገልጿል። ማሻሻያውን በዚህ ዓመት መጀመሩን የገለጹት የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ አዋጁን ለማሻሻል ያሉ ክፍተቶች ላይ በርካታ ውይይት ከተካሄደበት በኋላ ክፍተቶችን ለመሙላት በማሰብ የተደረገ ነው ብለዋል። በተለይም ቅሬታ ሲያነሱ የነበሩ ፓርቲዎችና ጉዳያቸውን ፍርድ ቤት ድረስ ያደረሱት ጋር ያ ያለው ክፍተትን ለመመልከት የሚረዳ ነው ብለዋል። ብሔራዊ ምርጫ ቦርድ ስድስት ዓመታትን የቆየውን ይህንን አዋጅ ለማሻሻል ከፓርቲዎች በተጨማሪ ከሌሎች ባለድርሻ አካላት ጋር በቀጣይ ውይይት እንደሚያደርግም ገልጿል። በጦርነት ምክንያት ሳይጠናቀቅ የቀረው የአዋሽ ወልዲያ ሐራ ገበያ ባቡር መስመርን ለማጠናቀቅ ዓለም አቀፍ ጨረታ ወጣም። 392 ኪሎ ሜትር ርዝመት ያለውና በቱርኩ ያፒ መርከዚ ኩባንያ እየተገነባ የነበረው የአዋሽ ወልዲያ ሐራ ገበያ የባቡር መስመር ግንባታ ሊጠናቀቅ ጥቂት ስራዎች ሲቀረው በሰሜኑ ኢትዮጵያ ጦርነት ምክንያት መቋረጡ ይታወሳል። ይህንን መሰረተ ልማት ለማጠናቀቅ ሲባልም አዲስ ዓለም አቀፍ ጨረታ መውጣቱን ሬልዌይ ሰፕላይ የተሰኘ ድረገጽ ገልጧል። የኢትዮጵያ መንግስት ያፒ መርከዚ ኩባንያ የጀመረውን እንዲያጠናቅቅ እንደዚሁም የአፒ መርከዚ ኩባንያ ደግሞ በጦርነት ምክንያት ለደረሰብኝ ኪሳራ ካሳ ይከፈለኝ በሚል ክስ በዓለም አቀፍ ፍርድ ቤት ክርክር ላይ ይገኛሉ። ይህ የባቡር መስመር በ1.7 ቢሊዮን ዶላር ከቱርክ ገቢና ወጪ ባንክ በተገኘ ብድር በመገንባት ላይ ነበር። ኢትዮጵያ ለሀያ የውጭ ሀገራት ዜጎች የኢትዮጵያዊ ዜግነት ሰጠች። የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ሰሞኑን በሰጡት ጋዜጣዊ መግለጫ ባለፉት ስድስት ወራት ውስጥ ከ1400 በላይ ለሚሆኑ የውጭ ዜጎች ቋሚና ጊዜያዊ የመኖሪያ ፈቃድ ተሰጥቷል ብለዋል። ከዚህ በተጨማሪም ለሀያ ግለሰቦች ደግሞ የኢትዮጵያዊ ዜግነት እንደተሰጣቸው ሰላማዊት ዳዊት በመግለጫው ላይ ጠቅሰዋል። ከአንድ ነጥብ ስድስት ሚሊዮን በላይ የሚሆኑ ሰዎች ደግሞ በአየር ትራንስፖርት ወደ ኢትዮጵያ እንደገቡ፣ እንደዚሁም አንድ ነጥብ ሁለት ሚሊዮን ሰዎች ከኢትዮጵያ እንደወጡ በመግለጫው ላይ ኃላፊዋ ገልጸዋል። ኢትዮጵያውያን ከቅርብ ጊዜያት ወዲህ በፖሊስ ላይ ያላቸው እምነት እጅጉን ዝቅ እያለ ነው ተባለም። ኢትዮጵያውያን በፖሊስ ላይ ያላቸው እምነት እጅጉን ዝቅ ያለ መሆኑን አፍሮ ባሮሜትር የተሰኘው አህጉራዊ የሕዝብ አስተያየት ሰብሳቢ ተቋም ባካሄደው ጥናት ተጠቅሷል። የፌዴራል መንግስት ወንጀልን በመቀነስ ረገድ ባለው ሚና ላይ ብዙሃኑ ዜጎች ጥርጣሬ እንዳላቸውና የመንግስት ወንጀል የመቀነስ መዝገብ ባለፉት ሶስት ዓመታት በሰባት በመቶ መቀነሱን አፍሮ ባሮሜትር በጥናቱ ጠቅሷል። በጥናቱ ከተካተቱት ዜጎች 43 በመቶዎቹ በፖሊስ ላይ እምነት የለንም ሲሆን አርባ ስድስት በመቶዎቹ ደግሞ በመኖሪያ ቤቶቻቸው ዙሪያ ለመንቀሳቀስ እንኳን ስጋት እንዳላቸው ተናግረዋል ተብሏል። በመኖሪያቸው አቅራቢያም ሆነ በቤት ውስጥ ወንጀል ሊፈጸምብን ይችላል የሚለው የዜጎች ስጋት ባለፉት ሦስት ዓመታት በአራት በመቶ መጨመሩን አፍሮ ባሮሜትር በዳስሳ ጥናቱ አመልክቷል። በኬንያ እስር ቤቶች የነበሩ 346 ኢትዮጵያውያን ወደ አገራቸው ተመለሱ። በኬንያ የኢትዮጵያ ኤምባሲ እንደገለጸው በኬንያ ውስጥ በእስር ቤቶች የነበሩ 346 ኢትዮጵያውያን በሞያሌ በኩል ወደ አገራቸው ተመልሰዋል ብሏል። ኢትዮጵያውያኑ በኬንያ እስር ቤቶች ታስረው የቆዩት በህገ ወጥ ደላሎች ተታለው በኬንያ በኩል ወደ ደቡብ አፍሪካ ለመግባት ለመሻገር ሲሞክሩ ኬንያ ውስጥ ለመግባት ህጋዊ ሰነድ ባለመያዛቸው ነው። ኤምባሲው ኢትዮጵያውያ ያኑ እንዲመለሱ ማድረግ የቻለው በየእስር ቤቶች በመዘዋወር ቃለ መጠይቅ በማድረግ ዜግነታቸውን በማረጋገጥና በአስቸኳይ ፍርድ ቤት እንዲቀርቡ በማድረግ እንደሆነ ኤምባሲው ገልጧል። ወደ ደቡብ አፍሪካ በሰው አዘዋዋሪዎች አማካኝነት ለመጓዝ ኬንያ የሚገቡት ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን የኬንያ ፖሊስ በተደጋጋሚ መናገሩ ይታወሳል። የኢትዮጵያ ጂዲፒ በውጭ ምንዛሪ ለውጡ ምክንያት ወደ 100 ቢሊዮን ዶላር መውረዱ ተገለጸም። ሪፖርተር እንደዘገበው የኢትዮጵያ ኖሚናል ጂዲፒ ወይም የዋጋ ንረት ታሳቢ ያላደረገ አጠቃላይ የሀገር ውስጥ ምርት በዶላር ሲተመን በሰኔ ወር 2016 ዓ ም ከነበረበት 207 ቢሊዮን ዶላር በሶስት ወራት ውስጥ ወደ 100 ቢሊዮን ዶላር መውረዱ ተገልጿል ብሏል። የውጭ ምንዛሬ ለውጡ ከመደረጉ አንድ ወር በፊት ማለትም በሰኔ 2016 ዓመተ ምህረት የአገሪቱ አጠቃላይ የሀገር ውስጥ ምርት በገንዘብ ወይም በዶላር ሲሰላ 207 ቢሊዮን ዶላር የነበረ ሲሆን የውጭ ምንዛሬ ለውጡ ከተደረገ በኋላ ደግሞ በ2017 ዓመተ ምህረት መስከረም ወር ማለት ነው ወደ 100 ቢሊዮን ዶላር መውረዱን የገንዘብ ሚኒስቴር በቅርቡ ባወጣው የሩብ ዓመት አጠቃላይ የመንግስት የዕዳ ሰነድ መገለጹን ጋዜጣው አክሎ ዘግቧል። የአገሪቱ ጂዲፒ በዶላር ሲስተም ስምንት ያሽቆለቆለበት ምክንያት ገበያ መር የውጭ ምንዛሬ ግብይት ስርዓት በሐምሌ ወር 2016 ዓም ተግባራዊ በመደረጉ እንደሆነ ሰነዱ አስረድቷል ብሏል። በዚህና በሌሎች ተያያዥ ምክንያቶች በሰኔ ወር 2016 ዓ ም የአገሪቱን ጂዲፒ 32.9 በመቶ ይዞ የነበረው አጠቃላይ የመንግስት የአገር ውስጥና የውጭ እዳ ወይም ፐብሊክ ዴፕት በመስከረም ወር 2017 ዓ ም ወደ 50 በመቶ አሻቅቧል። የመንግስት የውጭ እዳ መጠን ለብቻው ተነጥሎ ሲታይ በሰኔ ወር 2016 ዓ.ም ከነበረበት 28.8 ቢሊዮን ዶላር ወደ 31 ቢሊዮን ዶላር ከፍ ያለ ሲሆን ለዚህም ሁለት ምክንያቶች ተጠቅሷል ብሏል። አንደኛው ምክንያት ገበያ ምር የውጭ ምንዛሬ ግብይት ተግባራዊ መደረጉ ሲሆን፣ ሌላው ደግሞ በተጠቀሱት ሶስት ወራት ውስጥ መንግስት ከዓለም አቀፉ የፋይናንስ ድርጅት ወይም አይኤምኤፍ እና ከዓለም ባንክ በድምሩ 1.6 ቢሊዮን ዶላር ብድር የተለቀቀለት በመሆኑ ነው ብሏል። በዚህ ምክንያት የውጭ ብድር ክምችቱ በ7.5 በመቶ ከመጨመሩ በላይ የውጭ ምንዛሬ ለውጡን ተከትሎ የአገሪቱ ጂዲፒ በዶላር ሲተመን ሰኔ ወር ከነበረበት 27 ቢሊዮን ብር በመስከረም ወር 2017 ዓም ወደ 100 ቢሊዮን ብር ማሽቆልቆሉ የአገሪቱ አጠቃላይ የውጭ እዳ ከጂዲፒው ጋር ያለው ጥምርታ በከፍተኛ ደረጃ ጨምሯል ብሏል ሪፖርተር በዘገባው። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ ካሉት ከ1500 በላይ ሰራተኞቹ መካከል 38 በመቶውን ሊቀንስ ነው። የዓለም ምግብ ፕሮግራም በበጀት እጥረት ሳቢያ ኢትዮጵያ ውስጥ ካሉት 1500 ሰራተኞቹ መካከል 38 በመቶውን ሊቀንስ እንደሆነ የሀገር ውስጥ መገናኛ ብዙሃን ዘግበዋል። ድርጅቱ ይህንን ውሳኔውን ለሰራተኞቹ እንዳሳወቀም ተገልጿል። የድርጅቱና የአውሮፓ ህብረት የእርዳታ ኃላፊዎች ከቀናት በፊት ከውጭ ጉዳይ ሚኒስትር ዴኤታው ምስጋኑ አረጋ ጋር በሰብአዊ እርዳታ ዙሪያ ውይይት ማድረጋቸው ይታወሳል። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ ከተጠለሉ ከአንድ ሚሊዮን በላይ ለሚሆኑ ስደተኞችና በሚሊዮን ለሚቆጠሩ ተፈናቃዮች ሰብአዊ እርዳታ በማቅረብ ብቸኛው ድርጅት ነው። ድርጅቱ እስከ መጋቢት ወር ድረስ ኢትዮጵያ ውስጥ ሰብአዊ እርዳታ የሚፈልጉ ሰዎች እርዳታ ለማቅረብ 322 ሚሊዮን ዶላር እንደሚያስፈልገው መግለጹ ይታወሳል። በኢትዮጵያ በሕይወት ከሚወለዱ አንድ ሺህ ጨቅላ ህጻናት መካከል አርባ ስምንቱ ይሞታሉ ተባለም። የጤና ሚኒስትር አማካሪ ዶክተር ሰለሞን ወርቁ ሰሞኑን እንደገለጹት በኢትዮጵያ ከተወለዱ እስከ አንድ ወር ባልሞላ ጊዜ ውስጥ የጨቅላ ህጻናት ሞት ይከሰታል ያሉ ሲሆን አብዛኞቹ ህጻናት የሚሞቱት በመጀመሪያዎቹ አንድ ሳምንታት ውስጥ እንደሆነም ተናግረዋል። መታፈን፣ በቂ ሙቀት አለማግኘት፣ ኢንፌክሽን እና ያለ ጊዜ መወለድ ለጨቅላ ህጻናቱ ሞት ዋነኞቹ ምክንያቶች ናቸው። ኢትዮጵያ በ 2030 የጨቅላ ህጻናት ሞት ምጣኔን አሁን ካለበት 48 ወደ 12 ዝቅ ለማድረግ እቅድ መያዙንም አማካሪው አክለው ገልጸዋል። በተያያዘ ዜና በኢትዮጵያ ከሚፈጠሩ እርግዝናዎች 42 በመቶዎቹ ያልተፈለገ እርግዝናዎች እንደሆኑ ተነገረም። ከዚህ ውስጥ አብዛኞቹ እርግዝናዎች የሚፈጠሩት በአስገድዶ መድፈር መሆኑንም ጥናቶችን ጠቅሶ ሸገር ዘግቧል። ጽንሱን ለማጨናገፍም የሚካሄድበት መንገድ ትክክል ስላልሆነ ብዙዎቹ ሴቶች ለውስብስብ ችግር ይጋለጣሉ፣ ከፍ ሲልም ሕይወታቸውን የሚያጡበት አጋጣሚ እንዳለ ዘገባው አክሎ ገልጿል። በመጨረሻም ራሳቸውን መርዘው የሚመጡ ሰዎች ቁጥር ጨምሯል ላለ የደሴ አጠቃላይ ስፔሻላይዝድ ሆስፒታል አብዛኞቹ ደግሞ ከቤተሰብ ጋር ግጭት ውስጥ በመግባታቸው ራሳቸውን ለማጥፋት የሚያደርጉት ሙከራ ነው ተብሏል። በደሴ ሆስፒታል የድንገተኛና ጽኑ ህሙማን ስፔሻሊስት ዶክተር ማዕረግ ወንድሙ ለደሴ ፋና ኤፍኤም ዘጋቢ እንደተናገሩት በስድስት ወር ውስጥ ብቻ 134 የሚደርሱ ሰዎች ራሳቸውን መርዘው ወደ ሆስፒታሉ መጥተዋል። ቁጥሩ ባለፈው ዓመት ከተመዘገበው 236 ጋር ሲነጻጸር የአሁኑ የግማ ዓመት ጭማሪ አሳይቷል ተብሏል። ከታካሚዎቹ በሚወሰድ መረጃ መሰረት አብዛኞቹ ከቤተሰብ ጋር ግጭት በመግባታቸው የሚከሰት ሲሆን የአእምሮ ህመም ሌላው ምክንያት መሆኑን ተገልጿል። ከተመዘገቡት ውስጥ ከግማሽ በላይ በደሴ ከተማ የተመዘገበ ሲሆን ሌሎቹ ደግሞ ከደቡብ ወሎ ዘንድ የተለያዩ አካባቢዎች የሚመጡ ናቸው ተብሏል። በተለይም ጎጂ የሆኑ የጸረ ተባይ መድኃኒቶች በየአደባባዩ መሸጣቸው ራሳቸውን ለመመረዝና ችግሩ ለማባባስ ምክንያት ሳይሆን አልቀረም ብለዋል ዶክተር ማዕረግ። የመንግስት አካላትም ከጤና ተቋማት ውጭ መያዝ የሌለባቸውን መድኃኒቶች ቁጥጥር ሊያደርጉባቸው ይገባል ሲሉ አስገንዝበዋል። ሀገርኛ ሪፖርት